የፌዴራሉ አንደኛ ደረጃ ፍርድ ቤት አራዳ ምድብ ሁለተኛ የፍትሐ ብሔር ችሎት በቅርቡ የታሰሩትን የተቃዋሚ ፖለቲካ ፓርቲ መሪዎች በ48 ሰዓታት ውስጥ ፍርድ ቤት ስለማቅረቡ ማስረጃ እንዲያያይዝ ለጸረ ሽብር ግብረ ኃይሉ ኃላፊ ትእዛዝ ሰጥቷል የተባለውን ማስረጃ ሐምሌ 10 2006 ዓ.ም እንዲቀርብ ቀጠሮ መያዙን ጠቅሶ የአዲስ አበባው ዘጋቢያችን መለስካቸው አምሃ ተከታዩን አጠናቅሯል። ከሳምንት በፊት በፖሊስ ተይዘው እስከ ዛሬም ፍርድ ቤት ያልቀረቡት የአንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሺበሺ ጠበቆች አቶ ተማም አበቡልጉና አቶ ገበየሁ ይርዳው ደንበኞቻቸው ሕገ ወጥ በሆነ መንገድ በመያዛቸው አካልን ነጻ በማድረግ ሕግ ደንበኞቻቸው እንዲለቀቁ ሐምሌ አራት ቀን ሁለት ሺህ ስድስት ዓመተ ምህረት ለፍርድ ቤት አመልክተው ነበረ። ዛሬ ጉዳዩን የተመለከተው የፌዴራሉ አንደኛ ደረጃ ፍርድ ቤት አራዳ ምድብ ሁለተኛ ፍትሐ ብሔር ችሎት ቀደም ሲል በሰጠው ትእዛዝ መሰረት የጸረ ሽብር ግብረ ኃይል ኃላፊው ኮማንደር ተክላይ መብራቱ በአንድ በኩል የተጠርጣሪ ጠበቆች አቶ ገበየሁ ይርዳውና አቶ ተማማ በቦልጉ በሌላ ወገን ሆነው መከራከራቸውን ጠበቆቹ ለቪኦኤ ገልጸዋል። ጠበቆቹ ደንበኞቻቸው በፖሊስ ተይዘው ፍርድ ቤት ሳይቀርቡ ከ48 ሰዓት በላይ በመቆየታቸው ሕገ ወጥ ድርጊት በመሆኑና ሕገ መንግሥቱንና ሌሎች የሀገሪቱን ሕጎች የጣሰ በመሆኑ አካልን ነፃ ማድረግ በሚለው ሕግ መሠረት አሁኑኑ እንዲለቀቁ ጠይቀዋል። መልስ ሰጪ ኮማንደር ተክላዊ መምራቱ በበኩላቸው እና አቶ ሀብታሙ አያሌውን ፖሊስ የያዛቸው በሽብር ድርጊት ጠርጥሯቸው መሆኑንና ከ48 ሰዓት በፊትም ፍርድ ቤት እንዳቀረባቸው ለፍርድ ቤቱ አስረድተዋል። ይሁንና የፍትሐ ብሔሩ ሕግ እንደሚያዘው ኮማንደር ተክላይ ክርክራቸውን በጽሁፍና በማስረጃ ስላቀረቡ ተጠርጣሪዎቹ በእርግጥ ሕጉ በሚያዘው መሰረት ፍርድ ቤት ለመቅረባቸው ማስረጃ ከመዝገቡ ጋር እንዲያያይዙ ፍርድ ቤቱ አዞ ሐሙስ ሐምሌ 10 ቀን 2006 ዓ ም ጉዳዩን ለብይን ቀጥሯል። የተጠርጣሪ ጠበቆች እና አቶ ሀብታሙ በጠበቃም ሆነ በሌላ ወዳጅ ዘመድ እንደማይጠይቁ ገልጸው ለፍርድ ቤት አቤት ማለታቸውንም ገልጸዋል። አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ ከአንድነት፣ አቶ አብርሃ ደስታ ከአረና፣ አቶ የሸዋሳ ሰፋ ከሰማያዊ ፓርቲ በአንድ ቀን በተቀራራቢ ሰዓት የግንቦት ሰባት ዋና ጸሐፊ የአቶ አንዳርጋቸው መያዝ ይፋ በተደረገበት ዕለት በፖሊስ መያዛቸው ይታወሳል። ሁሉም የፓርቲዎቻቸው ከፍተኛ የአመራር አባላት መሆናቸውም አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።